በኦሮሚያ ክልል የተለያዩ ከተሞች የሚገኙ ትምህርት ቤቶች ተማሪዎችና አንዳንድ የአካባቢዎቹ ነዋሪዎች የአዲስ አበባንና የፊንፊኔ ዙሪያ ዞኖች የማስተር ፕላን እቅድ አስመልክቶ ከሁለት ወራት በላይ ያስቆጠረው የተቀሰቀሰው የተቃውሞ እንቅስቃሴ ዛሬም በአንዳንድ አካባቢዎች መቀጠሉ እየተዘገበ ነው። በምዕራብ ሐረርጌ የሚኤሶ ከተማ ተሰማርቷል ያሉት የፖሊስ ኃይል ችግር ተጨማሪ በደል እየፈጸመብን ነው ሲሉ አንዳንድ የአካባቢው ነዋሪዎች እየከሰሱ ናቸው። የወረዳው ባለስልጣናት ግን ግጭቱ ካጎራባች የሶማሌ ክልል አንዳንድ ነዋሪዎች ጋር የተፈጠረ የድንበር ጉዳይ ሲሆን ወደዚያ የተሰማራው የመከላከያ ሰራዊትም ግጭቱን ለማርገብ ነው በማለት ያስተባብላሉ። የኦሮምኛ ክፍል ባልደረባችን ነሞዳ እንዲህ ሁለቱን ወገኖች አነጋግሮ ያጠናቀረውን ዘገባ አሉላ ከበደ ይዞ ቀርበዋል። ከአዲስ አበባን ጨምሮ 36 ከተሞችን በልማት ያቀናጃል በሚል የኢትዮጵያ መንግስት ያወጣውን የከተሞች ማስፋፊያ እቅድ መሰረዙን ባለፈው ሳምንት ይፋ ቢያደርግም የተቃውሞ ሰልፎቹ ግን ጨርሶ ያበቁ አይመስልም። ከአንድ ሳምንት በላይ ሆኖቷል በሚባለው የምዕራብ ሀረርጌዋ የሚኤሶ ከተማ ተቃውሞ ሰልፍ ትናንት ቀኑን ጋብ ቢልም በዘገባችን እንደተጠቆመው ማምሻው ላይና በዛሬው ዕለትም መቀጠሉን ለአሜሪካ ድምፅ የኦሮምኛ ክፍላችን አስተያየታቸውን የሰጡ አንድ የከተማይቱ ነዋሪ አስታውቀዋል። ስማቸውን ከመግለጽ የተቆጠቡት የከተማይቱ ነዋሪ ለተቃውሞ መቀጠል ምክንያት ሆናል ያሉትን ለማስረዳት የራሳቸውን ሌሎች ጥያቄዎች በማንሳት ነው የመለሱት። ልዩ ፖሊሲ የሚባለው ኃይል ከሶማሌ ክልል ድንበር አቅራቢያ በሚኖሩ የኅብረተሰባችን አባላት ላይ ጥቃት የሚፈጽመው ለምንድን ነው? ተማሪዎች ለምን ለጥቃትና ለዱብዳ ተጋለጡ? ጥፋታቸው ምንድን ነው? እያልን ነው እየጠየቅን ያለ። ነው የሚያሳዝነው፣ ህዝቡን አያዳምጡትም ተከሰተ የተባለውንም ግጭት መንግስት መፍትሄ በመሻት ፋንታ ለምን ዝም ብሎ ማየት መረጠ? አካባቢውን ለቆ እንዲወጣ እንፈልጋለን። በከተማይቱ ተካሄደ ስለተባለው የተቃውሞ እንቅስቃሴና በአዋሳኙ የሶማሌ ክልል ነዋሪዎች መካከል ተቀሰቀሱ ስለሚባሉት ግጭቶች የተናገሩት የአካባቢው ባለስልጣናት ግን ቀደም ብሎ እንደተገለጸው በአካባቢው ተሰማርተዋል የሚባለውን የመንግስት ኃይል አስመልክቶ የቀረበውን ውንጀላ ያስተባብላሉ። አቶ መሐመድ ጀማል የሚኤሶ ወረዳ ምክትል ሊቀመንበር ናቸው። ወልት ቡይንሲ ከን መሜ ለማን ግጭቱ የተፈጠረው በአርብቶ አደሮች መካከል ነው። በዚያ ወቅት የፌዴራል ፖሊስ ኃይልም ሆነ የመከላከያ ሰራዊት አባላት አልነበሩም። ግጭቱ ካቆመ በኋላ ነው የደረሱት። የኦሮሞና የሶማሌ ህዝብ ክልል ህዝብ ትናንትም በሰላም አብሮ የኖረ ህዝብ ነው። ወደፊትም ይህንኑ ሰላሙን የሚሻ ህዝብ ነው። የመንግሥት ጠንካራ አቋም ሰላሙ እንዲቀጥል ነው። ግጭት የማስነሳት ፍላጎት የለውም ውንጀላውም የሐሰት ነው። ይህ በእንዲህ እንዳለ በዛሬ ዕለት የጥምቀት በዓል በሚከበርበት በጉደር የተቃውሞ ሰልፍ በማካሄድ ላይ የነበሩ ወጣቶች ላይ የመንግሥት ኃይሎች ድብደባ የፈጸሙባቸው መሆኑን አንዳንድ የአካባቢው ነዋሪዎች ተናግረዋል። የከተማዊቱን ባለሥልጣናት ለማግኘት ያደረገው ጥረት ያለመሳካቱን ዘገባዎቹን ያጠናቀረው የኦሮምኛ ክፍል ባልደረባችን ነሞዳንዲ ጨምሮ ገልጧል።